በኢህአዴግና በ21 ተቃዋሚ ፖለቲካ ፓርቲዎች መካከል ይደረጋል የተባለው ድርድር ከተጀመረ ሁለት ወር ሊያስቆጥር ጥቂት ቀናቶች ይቀሩለታል። በዚህ ጊዜ ውስጥ ሰባት የውይይት መድረኮች የተዘጋጁ ሲሆን መድረክ ፓርቲ ከኢህአዴግ ጋር የሁለትዮሽ ውይይት ብቻ እንደሚፈልግ አቋሙን በመግለጽ ራሱን ከድርድሩ አግለዋል። በስድስተኛ ዙር ላይ ከሀያ አንድ ፓርቲዎች ሀያዎቹ ሶስተኛ ወገን አደራዳሪ እንደሚያስፈልግ ቢስማሙም ኢህአዴግ ግን ድርድሩ በዙር ይሁን የሚል ሀሳብ አቅርቦ እንደነበረ ተዘግበዋል። ይሁን እንጂ ባለፈው ረቡዕ በተደረገው ሰባተኛ ዙር ውይይት ኢህአዴግ አደራዳሪ የሚባል ነገር አይሞከርም የሚል አቋምን ይዞ እንደነበረ በስብሰባ ላይ የተሳተፉት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ለዶይቼ ቬለ ተናግረዋል። ሰማያዊ ፓርቲ ድርድር ያለ አደራዳሪ ውጤት አያመጣም በሚል መለያየታቸውንም አቶ የሽዋስ ተናግረዋል። የድርድሩ እጣ ፈንታና የኢህአዴግ አቋምን እንዴት ይመለከቱታል? ለምለው አቶ የሽዋስ በመቀጠል እንግዲህ ይሄ ትክክለኛ አደራዳሪ አይመስለኝም ማለት ለምሳሌ ባለፈው ስብሰባ ሀያ ለሁለት ያልኩ ጊዜ ሁለቱ ፓርቲ ነው ወጣ የሚባለው እንጂ ሀያው አይደለም። ሀያው ወጣ የሚባል አይችልም። አሁን በአሁኑም ሴሽን እንግዲህ ከአስር ፓርቲ በላይ በአደራዳሪ ይላል። እኔ እስከማውቀው ድረስ ባለፈው ያልተገኘው አራት ፓርቲዎች አሉ። አሁን ከኛ ጋር ስድስት ፓርቲዎች አሉ። አስር ፓርቲዎች በአደራዳሪ እንደሚሉ ነው ማውቀው። ምክንያቱም ትክክል ያልሆነ ፕሮፓጋንዳ ነው እየተሰራ ያለው እና በአደራዳሪ መሆን አለበት የሚሉ ፓርቲዎች ቁጥርም በጣም ብዙ ነው። ስለዚህ አገሪቱ አሁን ካለችበት ሁኔታ ጋር አይቶ ኢህአዴግ እንግዲህ አቋሙን ያስተካክላል የምንጠብቀው ነገር ነው። ካላስተካከለ ግን እንዳልኩ ይችን ትንሽ ጥያቄ ያልመለሰ ገዥው ፓርቲ ሌሎች ሪፎርሞችን ያደረጋል ብሎ መጠበቅም የዋህነት ነው የሚል ኢህአዴግ ገለልተኛ አደራዳሪ አያስፈልግም ብሎ አቋም ሲይዝ፣ ገለልተኛ የሚባል ወገን የለም ወይ ኢህአዴግን ወይ ተቃዋሚን የሚደግፍ ብቻ እንጂ የሚል ማብራሪያ መስጠቱን ዘገባዎች ይጠቁማሉ። ኢህአዴግ አቋሙን ይለውጣል የሚል ብዙም እምነት እንደሌላቸው የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ እንዲህ ሲሉ ተናግረዋል። ዝም ብሎ እኮ አይደለም የማይታመነው ኢህአዴግ ዘጠና ሰባት አድርጓል አልታመነም ሁለት ሺ ሁለት አድርጓል አልታመነም ምንም አይነት ማሻሻያዎችን አላደረገም ለይስሙላ ከሆኑት በስተቀር ይህንን ደግሞ የምታየው በውጤቱ ነው ዘጠና ሰባትና ሁለት ሺ ሁለት ማሻሻያዎች ተደርገዋል ቢባል እንዴት ሆኖ ነው በሁለት ሺ ሰባት መቶ በመቶ ሊያሸንፍ የሚችል ስለዚህ በእያንዳንዱ ሂደት መንገዶቹን እየዘጋ እየዘጋ ፓርቲዎቹን እያዳከመ የፖለቲካ ምህዳሩን የበለጠ እያጠበበ የራሱን ብቻ እንትን ፕሮፓጋንዳ እየሰራ ነው ስለዚህ የሚያምን ቢኖር ነው የሚያስደንቀው ይህ ድርድር ወዴት ሊያመራ ይችላል ስል ጉዳዩን በቅርበት የሚከታተሉት የህግ ባለሙያ የሆኑት አቶ ተማም አባቡልጉን ጠይቄ ነበር። መጀመሪያ ሲጀመርም ወዴትም እንዲሄድ ተብሎ የተጀመረ አይደለም። እንግዲህ አሁን ኢህአዴግ በኦሮሚያ ተነስቶበት የነበረውን የህዝቡ መብት ጥያቄ አስገድዶ ያመጣው ጉዳይ ነው። ይህን ድርድርም የጠራው ድርድርም ይሁን ውይይት የጠራው ጊዜ ለመግዛትና የህዝቡን ሀሳብ ወደ ሌላ አቅጣጫ ለማዞር የተደረገ ጥያቄ እንጂ ሲጀመርም ወዴትም ሊሄድ የተጀመረ አይመስልም ከአኳኋኑ ለምን አገሪቷ ወደ ዲሞክራሲ እና ወደ ህግ የበላይነት ወደምትሄድበት መስመር ለመመለስ ከሆነ አንድ ሀገር ሰላም ሊሆን የሚችለው በህግ ሲመራ ነው። በህግ እንዲመራ ደግሞ የህግ የበላይነት መስፈን አለበት። የህግ የበላይነት መስፈን ለመ እንዲሰፍን ደግሞ የአገሪቷ ዜጎች ደግሞ እኩል በህግ ፊት እኩል መሆን አለባቸው። በሀገሪቷ እድል ላይ እኩል መሆን አለባቸው። ይህ እንዲሆን ከሆነ ደግሞ ኢትዮጵያዊ ዜጎች በሙሉ በኢትዮጵያ ጉዳይ ላይ እንዲሳተፉ ማድረግ ነበረባቸው። ጠበቃ ተማም የተቃዋሚ ፖለቲካ ፓርቲዎች ውሳኔን በተመለከተና ወደፊት ምን እንደሚጠበቅባቸው እንዲህ ሲሉ አክለዋል። እንግዲህ የተቃዋሚ ፓርቲዎች በኢትዮጵያ ታሪክ ትክክለኛ ውሳኔ ያደረጉበት ሁኔታ እነ መድረክ፣ እነ ሰማያዊ ትልቅ ግምገማ አድርገው ነው ይህን ነገር እንግዲህ ወደዚህ የመጡት እና ያለውን ሁኔታ ከመጠቀሚያ ከሞ በማምለጣቸው ሊመሰገኑ ነው የሚገባው እና ቀጥሎ እንግዲህ ይህን አደረጉ ይሄ ግብ አይደለም። ድርድር መስመሩ አያስኬድም። ቀጥሎ የህዝቡን ትግል መምራት አለባቸው። የህዝቡን ዩኒቨርሲቲ ጥያቄ እንዲመለስ ከህዝቡ ጎን ሆነው ሰላም፣ አስቸኳይ ጊዜ አዋጅ ሁሉ እንዲነሳ ጭምር ህዝቡን መምራት አለባቸው ማለት ነው። ሰማያዊ ህዝባዊ ፓርቲን ጨምሮ አምስት የፖለቲካ ፓርቲዎች ድርድር ያለ አደራዳሪ አይሆንም የሚል ተመሳሳይ አቋም መያዛቸውም አቶ የሽዋስ ተናግረዋል። ማዚያ ሁለት ቀን 2009 ዓ.ም ምረት በሚካሄደው ቀጣዩ ውይይት ላይም ፓርቲዎቹ በድርድሩ ላይ መሳተፍ ወይም አለመሳተፋቸውን ይገልጻሉ ተብሎም ይጠበቃል። በኢህአደግ በኩል የበለጠ ማብራሪያ ለማግኘት ያደረግነው ሙከራ ለዛሬው አልተሳካም።